ሳይንስና ሕብረተሰብ የምንኖርባትን ምድር ጨምሮ ፍጥረተ ዓለም ዩኒቨርስ እንደምን ተዘረጋ እንዴትስ ተከሰተ? ሃይማኖትና ሳይንስ የየራሳቸው መልስ አላቸው። ሳይንስ ፍጥረት ዓለም ወይንም ኮስሞስ ከ14 ቢሊዮን ዓመታት በፊት በተከሰተ አንዳች ሀያል ፍንዳታ እውን ሆነ ይላል። ከዚያ በፊትስ ዛሬም ለሳይንስ እንቆቅልሽ ነው። ከወደ ዩናይትድ ስቴትስ የተነገረው የሰሞኑ ዜና ግን ፍጥረተ ዓለም ሲከሰት የነበረውን ቅጽበት መመርመር የሚያስችል ግኝት ላይ መደረሱን ይፋ አድርጓል። በስበት ኃይል ሞገዶች በመታገስ ስነ ፈለክ ላይ ምርምር የሚያከናውኑ ጠቢባን የስበት ኃይል ሞገዶችን ግራቪቴሽናል ዌብስ ለመጀመሪያ ጊዜ ያለአንዳች መዛነፍ መለካት መቻላቸውንም ይፋ አድርጓል። የዛሬው ትኩረታችን ነው። አብራችሁን ቆዩ። የሰው ልጅ በዘመኑ ከዋክብቱን፣ ፀሐያቱን፣ ህዋን፣ ምድርን በአጠቃላይ ፍጥረተ ዓለምን ለመቃኘት እስከ ቅርብ ጊዜ ድረስ በዋናነት የተለያዩ ብርሃናት ጥገኛ ነበር። ዛሬ ግን ስነ ፈለክ ምርምሩ አዲስ መስመር እንደያዘ ተበስሯል። ከእንግዲህ ፍጥረተ ዓለም በስበት ኃይል ሞገዶች በመታገዝ በሚከወን ስነ ፈለክ ምርምርም ይቃኛል ሲሉ ሳይንቲስቶቹ ተኩራርቷል። ለመሆኑ በሳይንሱ ዘርፍ በተለይም በአስትሮፊዚክስ ከፍተኛ ምርታ የተባለለት ይህ ግኝት ምንድን ነው? ዶክተር ያበባል ታደሰ በአውሮፓ የህዋ ተቋም የጠፈር አፈጣጠር ሚስጥርን ለመፍታት አሰሳ በሚያደርገው ሳተላይት የሚሰበሰቡ መረጃዎችን የሚተነትኑ ሳይንቲስት ናቸው። በሮም ቶር ቨርጋታ ዩኒቨርሲቲ የፕላንክ ሳተላይት መረጃንም ይተነትናሉ። ይህ የተገኘው ነገር እንግዲህ የስበት ኃይል ሞገድ ወይም ደግሞ ግራቪቴሽናል ዌቭስ በአንስታይን ቴዎሪ ከመቶ ዓመት በፊት ተተንብዮ ነገር ግን እስከ ዛሬ በቀጥታው አልተረጋገጠም ነበረ። አሁን ግን በተለያየ ዓለማት ያሉ ቴዚቶች በአንድ ላይ ለረጅም ጊዜ ሲሰሩበት ነበረ። ባለፈው ሳምንት ይሄንን በቀጥታ በማረጋገጣቸው የአንስታይን ቴዎሪ ትንበያዎቹ ሙሉ ለሙሉ ትክክል እንደሆኑ አረጋግጠዋል። ይሄ የግራቪቴሽናል ዌቭ ዲቴክሽን ወይም ደግሞ የስበት ሞገድ ልኬት ነው። ስለ የስበት ኃይል ሞገዶች ምንነት ከማጤናችን በፊት መሰረታዊ የሆነውን የስበት ግራቪቲ ትርጓሜ ማስታወስ ያሻል። በደቡብ አፍሪካ ዩኒቨርሲቲ ከፍተኛ ተመራማሪና መምህር ዶክተር አማረ አበበ ፍጥረት ዓለም ላይ ጥናትና ምርምር የሚያከናውኑ ሳይንቲስት ናቸው። የዘመናዊ ሳይንስ አባት የሚባለው አይዛክ ኒውተን እና የ20ኛው ክፍለ ዘመን ታላቁ ሳይንቲስት አልበርት አንሽታይን ስለ ስበት ምንነት ያሰፈሯቸውን ትንታኔዎች ይጠቅሳሉ። በኒውቶን የፊዚክስ ቅመራ መሰረት ስበት ሁለት ማስ ያላቸው ነገሮች ማግኔቲክ ፊል ሳይኖራቸው እርስ በእርሳቸው በማሳቸው ምክንያት ብቻ የመሳሳት ኃይል አላቸው። ያ የመሳሳት ኃይል በኒውቶን አገላለጥ መሰረት ግራቪቲ ወይም ስበት ይባላል። በአይንሽታይን ጀነራል ሬላቲቪቲ ቅመራ መሰረት ደግሞ ግራቪቲ የሚባል ነገር በሁለት መጠነ ቁሶች መካከል የሚኖር ኃይል ሳይሆን ነገሮች ወደታቸው የሚወድቁት ስፔስ ታይም ከርቭ ስለሆነ ነው። በዚ ክልል እስኪ ነገሩን በምናባችን የበለጠ ለማፍታታትን ሞክር። አንድ ነጠላ አሊያም ኩታ በአራቱም አቅጣጫ በሚገባ ወጥረው ከመሬት ከፍ አድርገው ይዘርጉ። ነጠላውን እንደ አልበርት አንሽታይን ማብራሪያ መሠረት ምድርን ጨምሮ ጠፈር ሁሉ የተሞላበት የቦታ ጊዜ ጥምረት ስፔስ ታይም የማይታይና የማይዳሰስ ምናባዊ ገጽታ ተምሳሌት ነው ብለው ይቁጠሩት። እላዩ ላይ ከበድ ያለ የብረት ሉል ይጣሉ። ሉሉ ባረፈበት አቅጣጫ ነጠላው አሊያም ኩታው ወደ ታች መሰርጎዶ አይቀርም። አሁን ከብረት ሉሉ በክብደት ያነሱ ነገሮችን በነጠላው ዙሪያ ይኮልኩሉ። የዱባ ፍሬ፣ ብርቱካን ወይንም የሾላም ፍሬ ሊሆን ይችላል። አሊያ ደግሞ ከወደ ጠርዙ ሎሚ ወርውሩ። የወረወሯቸው ቁሶች በአጠቃላይ የብረት ሉሉ ወዳስረጎደው የነጠላው ዝቅተኛ ወለል እየተግተለተሉ መውረዳቸው አይቀርም። ይህ ነው እንግዲህ ቁሳዊ አካላትን ከቦታ ጊዜ ጋር በአንድነት ያጣምረው የአልበርት አንሽታይን የስበት ኃይል ትንታኔ። በሌላ መልኩ ሲብራራ ያላንዳች ስህተት ተለክቷል የተባሉት እነዚህ የስበት ኃይል ሞገዶች ጽልመታዊ ጉድጓዶች ብላክ ሆልስ ወይንም ኒውትሮን ከዋክብት ከ1.3 ቢሊዮን ዓመታት በፊት እርስ በርስ ተሽከርክረው ሲላተሙ የተፈጠሩ ናቸው። እንደ ሳይንስ ማብራሪያ ሞገዶቹ በብርሃን ፍጥነት ተጉዘው ምድር የደረሱትም እጅግ ተዳክመው ነው። ለመሆኑ እነዚህ ምድር ደርሰው ተለክቷል የተባሉት የስበት ኃይል ሞገዶች ምንድን ናቸው? እነዚህ ፀሐያት ወይም ኳክብት ወይም መሬት ወይም ማንኛውም ነገር በዚህ ስፔስ ታይም ላይ በቦታ ጊዜ ድር ላይ የሚኖር ንዝረት ሲፈጥር፣ ያ ንዝረት ደግሞ እንደ ሞገድ በዚህ በቦታ ጊዜ ድር ላይ ይሄዳል። ስለዚህ ምን እንለዋለን? ያንን የስበት ኃይል ሞገድ ተብሎ ይጠራል። ወይም ደግሞ ግራቪቴሽናል ወይ ጠፈር የተሞላበት የቦታ ጊዜ ድር በቁሶች እንቅስቃሴ የሚፈጥረው ስር ጉዳት የሚያስከትለው እርግብ ግቢት እየሰፋ የሚሄድ ነው ልክ ውሃ ላይ ጠጠር ቢጣል በክብ ቅርጽ እየተርገበገበ እንደሚሰፋው ሁሉ ማለት ነው። ጀርመናዊው የፊዚክስ ሊቅ አልበርት አንሽታይን ይህን ሐሳቡን ያፈለቀው ከዛሬ 100 ዓመታት በፊት እንደ ጎርጎሪዮስ አቆጣጠር በ1916 ዓመት ነበር። ሕዋ ላይ ክብደት ያለው ማንኛውም ቁስ አካል እንደ እንዝርት እየሾረ ወጥ ባልሆነ መልኩ በፍጥነት የሚዘውረውን ሌላ አካል እሱም የሚዘውረው ከሆነ ያኔ የስበት ኃይል ሞገዶች ይፈጠራሉ። አልበርት አይንሽታይን እነዚህ የስበት ኃይል ሞገዶች ስለ መኖራቸው ትንታኔ ከሰጠ አንድ ክፍለ ዘመን ተቆጥሯል። ታዲያ ሞገዶቹ እስካሁን ሳይገኙ አሊያም ሳይለኩ ቀሩ። አይንሽታይን በነገራችን ላይ እንደው እንደ ቲዮሪ ተነበየው እንጂ ይገኛሉ ብሎ አላሰብም ነበር። ምክንያቱም በምድር ላይ የሚኖራቸው ኢፌክት እኛ ሜዥር ከምናደርገው ቴክኖሎጂ አንጻር እጅግ በጣም አናሳ ከመሆናቸው የተነሳ ይገኛሉ ብሎ አስበው አልነበረም እና በአስራ ዘጠኝ ሰማንያዎቹ አካባቢ ላይጎ የሚባለው የመለኪያ መሳሪያ በአሜሪካ ውስጥ ደቨሎፕ ማድረግ ጀመሩ ሳይንቲስቶች ማለት ነው ይህ በእንግሊዝኛ ምህጻሩ ላይጎ ማለትም በረቂቅ የብርሃን ልቀት የስበት ኃይል ሞገዶች መለኪያ መሳሪያ መፈብረኩ የስበት ኃይል ሞገዶችን ቅንጣት ታህል ሳያዛባ ለመለካት አስችሏል። የስበት ኃይል ሞገዶችን ለመለካትም ከላይ ሲታዩም የረፊደል ቅርጽ ይዘው የተዘረጉ እጅግ በረቀቀ መልኩ የተገነቡ ቱቦዎችን ዋሽንግተንና ሉዊዚያና ዩናይትድ ስቴትስ ውስጥ ሳይንቲስቱ ተጠቅሟል። እንግዲህ የረን እግር ብንለው አንደኛው የላይኛው እግር፣ የታችኛው እግር ብለን ብናደርገው በሁለቱም ሳይድ አራት ኪሎ ሜትር የሆነ ትቦ አደረጉ። እዛ ትቦ ውስጥ ምንም አይነት አየር እንዳይኖር ምንም አይነት በቃ ላይ ኤምቲ ስፓይስ ወይም ደግሞ ቫኪዩም በቃ ምንም ሌላ ነገር ምንም ሻ ምንም የሌለው ነገር ፈጠሩና በዛ ውስጥ ብርሃን እንዲጓዝ አደረጉ። አሁን በመሀላቸው መጀመሪያ ላይ ግን የብርሃን ይለቀቅና መክፈያ መስታወት አለ። ያ መክፈያ መስታወት የተለቀቀውን በጣም ጠንካራ የሌዘር ብርሃን አምሳ በመቶ በአንደኛው እግር እንዲሄድ ሀምሳ በመቶ ደግሞ በሌላኛው እግር እንዲሄድ አድርጎ ይከፍለዋል ይሄ ብርሃን ሄዶ በሁለቱም እግሮች መጨረሻ ላይ ከአራት ኪሎ ሜትር በኋላ ሙሉ ለሙሉ አንጸባራቂ መስታወት አለ ይሄ አንጸባርቆ ይመለሳል ምንም ግራቪቲ ዌቭ ከለ የተላኩት የሌዘር ብርሃኖች በሁለቱም ሳይድ ሲመለሱ አንድ ናቸው እንደሄዱት ነው ማለት ነው ምንም ለውጥ አናይም ማለት ነው አሁን ግራቪቲ ዌቭ ግን ሲመጣ ግን አንደኛውን እግር ሲለጥጠው ወይም ደግሞ በመሀል ያለውን ርቀት ሲያሰፋው የሌላኛውን እግር ደግሞ በመሀል ያለውን ርቀት ያጠበዋል ያ ማለት ምንድን ነው ብርሃን ተንጸባርቆ ለመ መለስ በአንደኛው እግር ትንሽ ጊዜ ነው የሚፈጀው። በሌላኛው እግር ደግሞ ትንሽ ከፍ ያለ ጊዜ ነው የሚፈልገው። ስለዚህ እነዚህ ተመልሰው ሲመጡ አይጣፉም ማለት ነው። ያ አለመጣፋትን በጣም በረቀቀ መሳሪያ ይለኩትና ከዛ ነው እንግዲህ መሳሪያው በጣም ከመርቀቁ የተነሳ ሙሉ ለሙሉ እርግጠኞች ናቸው ላይክ የለኩት ነገር የመጣው ከዚህ ከሁለት ጽልመታዊ ጉድጓዶች ግጭት የእርስ በርስ ዙሪያና ከዛም ቀጥሎ ደግሞ ግጭት የተፈጠረ የስበት ሞገድ መሆኑን በእርግጠኝነት አበሰሩ። በሁለቱ የተለያዩ ከተሞች ውስጥ በተተከሉት የላይጎ መሳሪያዎች እንደ ጎርጎሪዮስ አቆጣጠር መስከረም 14 ቀን 2015 ዓመት የተለካው የስበት ኃይል ሞገድ ውጤት መቶ በመቶ ትክክለኛ እንደሆነ ተገልጧል። ግኝቱ ባለፈው ሳምንት ለዓለም ይፋ ከመደረጉ አስቀድሞ ግን የተሰበሰበው መረጃ የግድ በጥንቃቄ መመርመር ነበረበት። ለመሆኑ የስበት ኃይል ሞገዶች ያላንዳች ሳንካ በተሳካ መልኩ የመለካታቸው ነገር ፍጥረት ዓለም ላይ እንድምታው ምን ይሆን? በአይን ማየት የሚታዩ አይደሉም። በነገራችን ላይ ግራቪቴሽናል ዌቭስ እንደ በቴሌስኮፕም በአይንም እና በመሳሰሉት መሳሪያዎች፣ በኤክስሬይ በጋማሬ መሳሪያዎች ዲቴክት ልናደርጋቸው የምንችላቸው አይደለም። ለዚም አንድ እነዚህ የግራቪቴሽናል ዌቭስ መገኘት እንደ ትልቅ ነገር ተደርጎ ይታየው ምንድን ነው? ዩኒቨርስቲን በሌላ መልኩ በሌላ አይን ማየት የምንችልበት ሁኔታ ስለተፈጠረ ነው። ዶክተር አማራ አበበ በልዩ የማኩያ መነጽር ወይንም ቴሌስኮፕ ማየት የማንችላቸውን የህዋ አካላት ወደፊት በስበት ኃይል ሞገዶች መለካት እንደሚቻል ግኝቱ መጠቆሙ ታላቅ ምርታ ነው ብለዋል። ሞገዶቹ የተለኩበት የላይጎ መሳሪያ ላይ ከሺ በላይ ሳይንቲስቶች ተሳትፏል። ምርምሩ 1 ቢሊዮን ዶላር አስወጥቷል። ለዶክተር ያበባል ታደሰ ግኝቱ ሁለት ታላላቅ ነገሮችን ያመላክታል። ሙያ በስራ ላይ ይሄ የአንስታይን ቴዎሪ ሙሉ ለሙሉ ትክክል መሆኑን፣ ሁለተኛ ደግሞ ዓለምን ወይም ደግሞ ዩኒቨርስን የመመልከቻ ዓለምን የምናይበት ሌላ ከኤሌክትሮመግኔቲሳዊ ቴሌስኮፖች በተጨማሪ ሌላ አይነት እይታ እንዲኖረን በር ስለከፈተ እንግዲህ ይህ ትልቅ ትልቅ ግኝት ነው። አድማጮች የቢሊዮን ዓመት ጉዞ የስበት ኃይል ሞገዶች በሚል ርዕስ የስበት ኃይል ሞገዶች በተሳካ መልኩ ለመጀመሪያ ጊዜ መለካታቸውን ያስቃኘው የሳይንስና ሕብረተሰብ ጥንቅራችን በዚህ ይደመድማል። ማብራሪያውን በመስጠት የተባበሩንን ዶክተር አማራ አበብና ዶክተር ያብባል ታደሰን እናመሰግናለን። አስተያየትና ጥቆማችሁ አይለየን። በፌስቡክ ገፃችንም ተወያዩበት። ማንተጋፍቶ ስለሺነኝ መልካም ጊዜ። ጤና ይስጥልኝ።